ኢትዮጵያ የደቡብ ሱዳን ግጭት ከተጀመረ ካለፈው ታሳስ ወዲህ ባለው ጊዜ ውስጥ አንድ መቶ ሰላሳ ሺህ ደቡብ ሱዳናውያን ስደተኞችን መቀበሏንና እስከ ያዝነው የአውሮፓ ዓመት መጨረሻ በሚቀሩት ሰባት ወራት ውስጥ ይህ ቁጥር እስከ ሶስት መቶ ሀምሳ ሺህ ሊደርስ ይችላል ተብሎ እንደሚጠበቅ የተባበሩት መንግስታት ድርጅት አስታውቋል። አዲስ አበባ የሚገኙትን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የዩኤንኤችሲአር ቃል አቀባይ አቶ ክሱት ገብረ እግዚአብሔርን ያነጋገረው ሶሎሞን አባተ ተከታዩን አዘጋጅቷል። በፓጋ ካኮቦና ቡርቤይ መተላለፊያ ነቁጦች ወይም ኬላዎች ወደ ኢትዮጵያ የሚገቡት የደቡብ ሱዳን ስደተኞች ባለፈው ቅዳሜ ግንቦት 9206 ዓ ም የተከፈተውን አዲስ መጠለያ ጨምሮ በአምስት ሰፈሮች እየተስተናገዱ መሆኑን የዩኤን ኤችሲአር የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለቪኦኤ ገልጸዋል እንግዲህ እንደሚታወቀው ከታህሳስ አጋማሽ ጀምሮ በተፈጠረው ችግር ምክንያት በአንድ ወቅት እስከ ሁለት ሺህ በቀን ድረስ ይገቡ ነበረ። አሁን ወደ በስምንት መቶና ና በአንድ ሺህ መካከል የሚገመት ቁጥር ያላቸው ስደተኞች ይገባሉ። እስካሁን ወደ መቶ ሰላሳ ሺህ የሚሆኑ ስደተኞች ገብተው በተለያዩ ካምፖች ጋምቤላ አካባቢ ሰፍረዋል። ቁጥሩ አሁንም እየጨመረ ነው። በየቀኑ በሶስት የተለያዩ መግቢያ ነቁጦች ወይም ነጥቦች አሉ፤ በእነሱ በኩል እየገቡ ነው ያሉ ካለፈው ታህሳስ አጋማሽ በፊት ጋምቤላ ውስጥ የነበረው የስደተኛ መጠለያ አንድ ብቻ እንደነበረ የጠቆሙት አቶ ክሱት አራቱ የተከፈቱት ይህንኑ ከፍተኛ ቁጥር ያለውን ፍልሰት ማስተናገድ እንዲቻል መሆኑንም ተናግረዋል። ሰሞኑን እየተሰማ ያለ ጭምጭምታ ደግሞ ቁጥሩ ከፍ እንዲል አድርጎታል ብለዋል። የስደተኛውን ቃል አቀባዩ ቀደም ብለው የመጡት ያው በግልጽ ኮንፍሊክት ስለነበረ እሱን ሸሽተው ነበረ። አሁን በዚህ ሁለት ቀን ደግሞ እየመጡ ያሉት ወሬዎች አሉ። ብዙ ውዥምብሮች አሉ ዛሬ ያጠቃሉ ነገ ያጠቃሉ ይባልና፣ ስጋት አለባቸው፣ ተረጋግተው መቀመጥ አልቻሉም። ስለዚህ እየተነሱ እየመጡ ነው እና የሚመጡት ሰዎች ከምግብ አንጻርም እንደዚሁ ትንሽ የተጎዱ ናቸው። ረዥም ቀናትም የተጓዙ አሉ። እንደዚሁም እጥረትም ስላሉ የምግብ እጥረትም ስላጋጠማቸው ከምግብ አንጻርም ትንሽ የተጎዱ ሰዎች ናቸው እየመጡ ያሉት። በተለይ አፐርናይል ስቴት ውስጥ ወደ ናስሪያ አካባቢ ሰሞኑን የጦርነት ሁኔታ አለ የሚሉ ዘገባዎች እየተሰሙ ነበረ። ይሄንን ይናገራሉ ስደተኞቹ የሚገቡት። በግልጽ ይሄንን ያሉን የለም ግን፣ አሁን ለምሳሌ በዚህ ሁለት ቀን ከገቡት ውስጥ የሚሉን ስጋት ነው። ከጦርነቱ ይልቅ ስጋት ተፈርተው ቀደም ብለው ሽሽት ውሰድ በሚል ነው እየመጡ ሽሽት ነው። ቡርቤ ነው። በተለይ አሁን ብዙ ስደተኞች እየገቡበት ያለው ልክ ከናስር ዋሳኝ ላይ ያለ ድንበር ላይ ያለ መግቢያ አካባቢ ነው። እና በተለይ ናስር ተቃዋሚዎች ጥቃት ላይ ስትወድቅ ብዙ ሰዎች ነበረ የመጡት ወደ ሀያ ሰባት ሀያ ስምንት ሺህ የሚሆኑ መጥተዋል። ከዛ ከሜይ አራት ጀምሮ ባለፉት ሶስት ሳምንቶች ውስጥ ማለት ነው፣ ባለፉት ሶስት ሳምንታት በተለይ ብዙዎቹ የመጡት በሁለት ሶስት ቀን ውስጥ ነው የገቡት። ያ ጦርነቱ በጣም ተጧጧፈበት ሁኔታ ስለነበረ ከአስራ አምስት አስራ ስድስት ሺህ የሚሆኑት በሁለት ቀን አካባቢ ነበረ የገቡት። ወደ ኢትዮጵያ ዘልቀው ሲገቡ ምን ይጠብቃቸዋል? አቶ ክሱት፣ እንግዲህ እንደሚታወቀው ዩኤንኤችሲአር ስደተኞችን ተቀብሎ በተለይ እንደዚህ አይነት አስቸኳይ ሁኔታ ላይ ሲመጣ አፋጣኝ ምላሽ የመስጠት ኃላፊነት ነው ያለው። ስለዚህ በመጀመሪያ ኢትዮጵያ መንግስት አለ። ኢትዮጵያ መንግስት ከስደተኞችና ከስደት ተመላሾች ጉዳይ አስተዳደር በጣም በቅርብ አብረን ነው የምንሰራው። ከእነሱ ጋር ሆነም ሌሎችም አብረውን የሚሰሩ የተባበሩት መንግስታት አካላት እና ሌሎች ዓለም አቀፍ ኤንጂዎች ከእነሱ ጋር ሆኖ ምላሽ የመስጠት ጉዳይ ነው። እዛ መግቢያ ድንበር ላይ የመቀበል፣ የሚበሉት የሚጠጡት ነገር የማቅረብ፣ የመመዝገብ፣ በኋላ ደግሞ ወደ ካምፖች የማድረስ ስራ ነው የሚሰራው። ካምፕ ሲደርሱ እንግዲህ እንደሚታወቀው መጠለያ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል፣ ጤና እንክብካቤ ያስፈልጋቸዋል፣ ምግብ እና እነዚህ መሠረታዊ ነገሮች እየቀረቡላቸው ነው። እንዲሁም ከፍተኛ የበጀት እጥረት ያለበት ዩኤንኤችሲአር ስደተኞቹን እየተቀበለና አስፈላጊ የሚባሉ አገልግሎቶችን እያቀረበ ያለው ለመጠባበቂያ ከሚይዘው የአጣዳፊ በጀት ጥሪት መሆኑን አቶ ክሱት ገልጸው፣ ኦስሎ ኖርዌይ ላይ ከተቀመጠው የደቡብ ሱዳን ለጋሾች ስብሰባ ብዙ ተስፋ እንደሚጠብቁ ተናግረዋል። በዚህ ስራ ውስጥ የኢትዮጵያ መንግስት የመንግስታቱ ድርጅት ተቋማትና ሌሎችም ቁጥራቸው ብዙ የሆነ መንግስታዊ ያልሆኑ ድርጅቶች እንደሚሳተፉ አቶ ክሱ አመልክተው፣ ድርርቦሽን፣ ድግግሞሽን፣ እንዲሁም የጊዜና የሀብት ብክነትንም ለማስወገድ ጥረት እንደሚደረግ ገልጸዋል። የዩኤንኤችሲአር ትልቁ ሪሶርት ከማቅረብ በተጨማሪ ይህንን የማስተባበር ኃላፊነት ነው ያለው። ስለዚህ ሁሉም በዩኤንኤችሲአር አስተባባሪነት ነው ስራውን የሚሰራ ዩኤንኤችሲአር እና ኦፍኮርስ የመንግስት አራ ሁልጊዜም አብረው ስላለ ስለዚህ የተቀናጀና አንዱ አንዱ እግር ላይ የማይሄድበት ሁኔታ ነው እየተፈጠረ ያለው። አቶ ክሱት፣ እነዚህ ስደተኞች ከሀገራቸው የሚሰደዱት ሞትን፣ ጥቃትን እየሸሹ ነው እና ወደ እነዚህ የስደተኞች መጠለያዎች ውስጥ ከገቡ በኋላ በጤና ምክንያት ይሁን በሌሎች ጥቃቶች ሊሆን ይችላል ምን ይመስላል ያላቸው ሁኔታ? ይጠበቃሉ ወይ? ደህንነታቸው እስከምን ድረስ ነው የሚረጋገጠው? እዛ ከገቡ በኋላ የጥበቃ ደህንነታቸው ጉዳይ ሙሉ በሙሉ የኢትዮጵያ መንግስት ኃላፊነት ነው። ስለዚህ እስካሁን ባለው ሁኔታ በፍጹም የደህንነት ች ችግር ገጥሟቸው አቅም ካምፖቻችንም ከድንበሩ በጣም ገባ ብለው ስታንዳርድ አለው፣ ዓለም ማቀፍ መስፈርት አለው። በዛ መሰረት ገባ ብለው የሚመሰረቱ እና ለደህንነት ስጋት በሌለባቸው ካቢዎች የሚቋቋሙ ናቸው። ስለዚህ ከዛ አንጻር ችግር የለም። ሌላው ግን እንደሚታወቀው ገና ኢመርጂ አስቸኳይ ጊዜ ሁኔታ ነው ያለው የጤና ተቋማት ገና የሚቋቋሙበት ነው እና በጊዜው በጊዜያዊ በድንኳን በመሳሰሉ ነገሮች የጤና እርዳታ የምትሰጥበት ነው። ስለዚህ እንደ ማንኛው ህብረተሰብ የሚታመሙ ምናልባት ሰዎችም ከዛ አልፎም የሚሞቱም አንዳንድ ህጻናትም አዋቂዎችም ሊኖሩ ይችላሉ። የትኛው ማህበረተሰብ እንደምታገኘው ነገር ግን እንደዚሁ ተጋኖ ሊወራ የሚችል በእንክብካቤ እጦት ወይም ደግሞ በደህንነት ስጋት ምክንያት የሚደርሱ ችግሮች ያሉ በእንደዚህ አይነት አጋጣሚዎች ብዙ ጊዜ ለጥቃት ቀድሞ የሚጋለጡት ህጻናትና ሴቶች ናቸው። ይህንን ትኩረት ይሰጣል ዩኤንኤችሲአርም ይሁን። ትክክል። አሁን በተለይ አኮቦ የሚባል አካባቢ ትንሽ ወንዝ አለ መሻገር ያለባቸው እና ሩቅ ነው። በቦት ነው ብዙ ብዙዎች የምናሻግራቸው በጀልባ ከስምንት እስከ አስር ሰዓት ይፈጃል። በመሀል ላይ እንደዚህ የተጎዱ በተለይ ህጻናትና ሴቶች አጥቢ የሆኑ እርጉዝ ሴቶች ሊጎዱ ስለሚችሉ የኦኔክሲያር በጊዜያዊነት ሄሊኮፕተር ተከራይቶ አምጥቶ እዛ ቦታ እየሰራን ያለው እና እነዛ ቅድሚያ የሚሰጣቸው የህብረተሰብ ክፍሎች በሄሊኮፕተር በአፋጣኝ ቅድሚያ ተሰጥቷቸው ወደ ጤና እና የምግብ ክትትል የሚያገኝበት ቦታ ይወሰዳሉ። ስለዚህ በትክክል ቅድሚያ የሚሰጣቸው ሰዎች ቅድሚያ ለመስጠት ያን ያህል እስከ ሄሊኮፕተር እስከ መከራየት ድረስ ሄደን እየሰራ ነው ያለ ነው። አረጋውያን ይጨምራል። ይሄ ትክክል ለጥቃት ተጋላጭ የሚባለው አለው። አረጋውያንም እዛው መደብ ውስጥ የሚገቡ ነው ናቸው። የጾታ ጥቃትና የመሳሰሉት ነገሮች እስክትትል ይደረግባቸዋል። ትኩረት ይሰጣቸዋል። ቀጥታ እነዛ ኤንጂዎች ብዙዎቹ የተለያዩ ስፔሻላይዝ ያደርጉ ወይም የበለጠ ልምድና ስልጠና ያላቸው ናቸው። ስለዚህ በዚህም አካባቢ የተለየ ትኩረት ሰጥተው እየሰሩ ነው ያሉት። ስደተኞቹ ሲገቡ የጤና ምርመራ እንደሚደረግላቸው አቶ ክሱ ጠቅሰው፣ በቅርቡ በተፈጠረው የኮሌራ ስጋት ምክንያትም የኮሌራ ዝግጁነት እቅድ ወጥቶ በጥንቃቄ እየተሰራ መሆኑን አስረድተዋል። ኢትዮጵያ እስከያዝነው የአውሮፓውያን ዓመት መጨረሻ ቁጥሩ 350 ሺህ የሚደርስ ስደተኛ ከደቡብ ሱዳን እንደምትጠብቅና በአሁኑ ጊዜ በሁሉም የሀገሪቱ ድንበሮች ባሉ መጠለያዎች ከሶማሊያ፣ ከኤርትራ፣ ከሱዳንና ከኬንያ የገቡ ወደ 550 ሺህ የሚደርሱ ስደተኞች እንዳሉ አቶ ክሱት አመልክተዋል። ከአቶ ክሱት ገብረ እግዚአብሔር ጋር ያደረግነውን ቃለ ምልልስ ሙሉ ቃል ከዌብሳይታችን ማዳመጥ ትችላላችሁ። ሰሎሞን አባተነኝ ለአሜሪካ ድምፅ ዋሽንግተን